የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ዕረቡ ጥር ሰባት ዛሬ ዓርብ ጥር የተለቀቀ፣ ስምንት 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። ኢትዮጵያ የሕዳሴ ግድቡን በተመለከተ ከግብፅና ሱዳን ጋር ያደረግኩት ድርድር ጥቅሜን ያስከበረ ነው ብላለች። ከመሰረቱ መሆን አለበት ብለን ካስቀመጥነው አቅጣጫና እንዲሆን ከፈለግነው አኳያ ሲመዘን የኢትዮጵያን ጥቅም ፈጽሞ የሚንጋፋበት ሁኔታ የለም። የውጭ ጉዳይ ሚኒስቴር ሚኒስትር አቶ ገዱ አንዳርጋቸው ናቸው። በምሽቱ ይዘናቸዋል። ቁጥራቸው የበዛው የታገቱ ተማሪዎች መለቀቃቸው በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ባለመገናኘታቸው ብሪንግ ባክ አውር ስቱደንትስ የተሰኘ የትዊተር ዘመቻ በመካሄድ ላይ ይገኛል። ቤተሰቦቻቸው ምን ይላሉ? ልጆች እንደ ተያዙ ናቸው። አስተዳድሮች ይሞትም ይኑርም አናውቅም። በቃ እና አስተዳድሮች ለውጥ ማናገኝ። ቅዳሜ ሰማታ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈቱ ተብሎ እና ልጆች አስተዳድሮ በአገራኝንም አንድ ያው ባይንም አላገራቸው በስልክም አልተገናኘ ናቸው። ወሬ ይሁንም እውነት ይሁንም አናውቅም ዘገባለን። በሌላ ዘገባ ደግሞ የሰላም ሚኒስቴር ስርዓት ወጣቶች በብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ፕሮግራም የምዝገባ ፕሮግራም ማካሄድ ጀምሯል። የተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ፣ በየቦታው የተለያየ ሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግነው እነዚህ ወጣቶችን ነው። በተቋም ውስጥ ከፍተኛ ኃላፊ የሆኑትን ወይዘሮ አስማረዲንን የሰማችሁት። ቆየት ብለን ዘርዘር ያለ ዘገባ እናሰማችኋለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማንኝ። በቅድሚያ አጫጭር ዜናዎችን እናስደምጣችሁ። ኤደን ገርመው ከዜናዋ ጋር አብራችሁ ትቆያለች። የኬንያው ፕሬዚዳንት ኡሁሩ ኬንያታ ከኬንያ ወደብ ከተማ ሞምባሳ ከካቢኔዎቻቸው ጋር ሆነው ዛሬ ባስተላለፉት መልእክት ኬንያን እያመሳት ያለው የሽብር ጥቃት እንዲገታ የሀገሪቱ የጸጥታ አስከባሪዎች በተለይም በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትእዛዝ ሰጥተዋል። በተለይ በሀገር ውስጥ ሆነው የሽብርን ድርጊት የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር መዋል እንዳለባቸው ኡሁሩ ኬንያታ ተናግረዋል። በቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወስዱ ትእዛዝ አስተላልፈዋል። በመጀመሪያው የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን የሽብርተኛ ቡድኖች እና ግብረ አበሮቻቸው እንዲሁም አደረጃቸቻቸውን አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትእዛዝ ቻለው። በሁለተኛ ደግሞ የመንግስት ድርጅቶች ኃላፊዎች የጸጥታ መዋቅር አዛዦች፣ በግዛት አስተዳደር ደረጃ እንዲተገበር ለቀረበው አክራሪነትን የመቆጣጠር እቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወ ወጡ አሳስባለሁ፣ ሲሉ ተደምጧል። ባለፈው ታኅሳስ 27 2012 ጽንፈኛው አልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ በሚጠቀሙበት ሊሙ የጦር ካምፕ ላይ ባደረሰ ገልሞዳዊት ነው። የፕሬዚዳንት ዶናልድ ትራምፕ የክስ ሂደትን የሚከታተሉት የምክር ቤት አባላት የሳምንቱን ማብቂያና ሰኞ የሚከበረውን የማርቲን ሉተር ኪንግ ብሔራዊ በዓልም ምክንያት በማድረግ እረፍት ላይ ናቸው። የሀገሪቱ የህግ መወሰኛ ምክር ቤት ትላንት በፕሬዚዳንት ዶናልድ ትራምፕ ላይ ክስ መመስረቱና ለፍርድ እንደሚቀርቡም ገልጾ መጥሪያ ልኮባቸዋል። ፕሬዚዳንቱ እስከ ነገ ማታ ባለው ጊዜ ውስጥ በጽሁፍ ምላሽ መስጠትም ይኖርባቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው አመት ለዩክሬን እንዲሰጥ የሀገሪቱን ምክር ቤት የመደን 391 ሚሊዮን ዶላር ለ55 ቀናት በማዘግየታቸው የሀገሪቱን የውጭ ህግ ጥሰዋል። በሌላ በኩል ደግሞ የፖለቲካ ጥቅም ለማግኘት ሲሉ ዩክሬንም በምርጫ ተወዳዳሪያቸው ላይ ጫና እንድታካሄድ አድርገዋል ሲል አንድ የመንግስት አገልግሎት ደምድቧል። በትራምፕ ላይ የቀረበው ዋናው ክስም ይህ ነው። አንድ የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ወዳጅ ዩክሬን መንግስት ፕሬዝዳንት ትራምፕ የፖለቲካ ጥቅም የሚያገኙበት ምርመራ እንዲያካሄድ ጫና በማሳደር ዘመቻ ይደረግ እንደነበረ ትራምፕ ጠንቅቀው ያውቃሉ ማለታቸውን ፕሬዝዳንት ዶናልድ ትራምፕና የአስተዳደራቸው አባላት እያጣጣሉት ነው። ይህን ያሉት ሌቭ ፓረንስ በዩናይትድ ስቴትስ ታዲያ ትላንት ዋይት ሀውስ ውስጥ ሆነው ሲናገሩ፣ ይሄ ደግሞ ሌላ ፈጠራ ነው። ለራሳቸው የሚያመች ስምምነት ለማድረግ እየሞከሩ ይሆናል ብለዋል። ቀደም ሲል ደግሞ በዋይት ሀውስ ቤተ መንግስት ቃል አቀባይ ስቴፋኒ ግሪሻም ባወጡት መግለጫ ፓርነስ በአሁኑ ወቅት የፌዴራል ወንጀል ፈጽመዋል ተብለው በዋስ የተለቀቁ ሰው በመሆን ብለዋል። አድማጮች ለሰዓቱ የያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ የህዳሴ ግድብን በተመለከተ ከግብጽና ሱዳን ጋር ያደረግኩት ድርድር ጥቅሜን ያስከበረ ነው ብላለች። ግድቡን ከአራት እስከ ሰባት ዓመት በሆነ ጊዜ ለመሙላት እቅድ መያዟ ተወስቷል። እነዚህና ሌሎች ጉዳዮች የተሰሙበትን ጋዜጣዊ መግለጫ የተከታተለው ሀብታሙ ስዩም የጋዜጣዊ መግለጫውን ዓበይት ነጥቦች በቀጣይ ዘገባው ያጋራናል። ኢትዮጵያ የህዳሴ ግድብን በተመለከተ ከሰሞኑ ከግብፅና ሱዳን ጋር ያደረግኳቸው ቴክኒካዊ ድርድሮች ጥቅሞችን አስጠብቀዋል ብላለች። ኢትዮጵያ ያሰበችውን ኃይል የማመንጨት አላማ በሚያሳካ መንገድ እንደ ግድብ ባለቤትነት እኛ እንደ ሉዓላዊ ሀገር የምንወስደውን እርምጃ ኃላፊነት በተሞላበት ሁኔታ አስቀድመን ያስቀመጥናቸው ነገሮች አሉ። ያ ነው እየሆነ ያለው ማለት ነው። በኢትዮጵያ አቆጣጠር ከህዳር 5 2012 ጀምሮ በሶስቱ ሀገራት መናገሻዎች ሲደረጉ የሰነበቱት ድርድሮችን ተከትሎ በዋሽንግተን ዲሲ የተደረገው ንግግር ሲያበቃ፣ ጋዜጣዊ መግለጫ የጠሩት የኢትዮጵያ ከፍተኛ ባለሥልጣናት ድርድሩ ጠቀሜታው ለታችኛው ተፋሰስ ሀገራትም የሚተርፍ እንደሆነ ደጋግመው አውስተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ ምንድን ነው የደረስነው ስምምነት አሁን ቴክኒካሊ ግድቡ በሚሞላበት ሁኔታ ላይ የመጀመሪያዎቹ ሁለት ዓመታት ላይ ኢትዮጵያ በፍጥነት ኃይል ልታመነጭበት እስከምትችለው ድረስ ለመሙላት የተፋጠነ መንገድ እንዲኖር፣ ከሁለት ዓመታት በኋላ ደግሞ እንዴት ኃይል ማመንጨቷ እንደተጠበቀ ሆኖ ውሃ እያጠራቀመች እያጠራቀመችበት የሚሄደው ጊዜ እንዴት አድርጎ ነው፣ በዛ መንገድ ኢትዮጵያንም ተጠቃሚ የሚያደርገው ኃይል ለማመንጨት የሚያስፈልጋትን ውሃ ይዟ ከዛ ትርፍ ውሃ በሚኖርበት ጊዜ ከታችኞቹ አገሮች ላይ ድርቅ ቢከሰት የማገዝ የመተባበር ሁኔታ ችግራቸውን ለመፍታት ኃላፊነቱ የራሳቸው ሆኖ ነገር ግን ከዚህ ግድብም እገዛ የሚያገኙበትን ሁኔታ ውሃ በመልቀቅ ማለት ነው። ያ የሚለቀቀው ውሃ ደግሞ እኛ የፈለግነውን ዓላማ አሳክቶ ነው ማለት ነው። ኃይል አመንጭቶ ነው የሚሄደው እና ከዚህ አንጻር በዚህ መንገድ ነው የተመለከት ነው። በድርድሩ ላይ ታዛቢ ሆኖ የቀረበው የአሜሪካ የገንዘብ መስሪያ ቤት ባተመው የጋራ መግለጫ ላይ ግድቡን የመሙላት ሂደቱ በአጠቃላይ በኢትዮጵያ ዝናባማ ወራት ከሐምሌ እስከ ነሐሴ እስከ መስከረምም ድረስ ሊደርስ ይችላል በሚቆይ ጊዜ ውስጥ እንደሚደረግ ጠቁመዋል። ይሄ የጊዜ ተመን ኢትዮጵያ በሌሎቹ ወራት ውስጥ የምታገኘውን ዝናብ ተደማሪ በማድረግ ተጨማሪ ተጠቃሚ የምትሆንበትን ዕድል አያሳጣትም ወይ በሚል ለቀረበ ጥያቄ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን መልሰዋል። ወንዞች ፍሰታቸው ሐምሌ ነሐሴ ላይ ያበጠ ነው። ብዙ ውሃ የሚያልፈው በዛ ጊዜ ነው። መስከረምም አንዳንዴ ሙሉ ይቆያል። ይሄ አይደለም፣ የምታውቁት የእኛ ወንዞች ሀይላንድ ላይ ያለት፣ ወደ ደቡብ ስንሄድ ለየት ይላል። በነገራችን ላይ ግድብ የሚሰራው በዛ ጊዜ የሚፈሰውን ብዙ ውሃ ለማቆየት ነው እንጂ ዝም ብሎ ኢንፍራስትራክቸር ለመስራት አለ። እዛ ጋ ያለውን ውሃ እንዲጠራቀም ይደረግና በቀሪ ወራት የሚመጡት ላይ ተጨማሪ ሆኖ እየተተነተነ ይለቀቃል። ዜርፎር ዩኒፎርም የሆነ ፍሎ ይኖረዋል ማለት ነው። እንደዛ ሲሆን ሬላያብል የተመጣጠነ የኢነርጂ ማመንጨት ይኖራል ማለት ነው። አለበለዚያማ ግድቡም አያስፈልግም ነበር። በሌላ ጊዜ ውሃው በጣም የተሰራጨ ቢሆን ኖሮ አመቱ ሙሉ ግድብ አያስፈልግም። ግድብ የሚያስፈልገው ባላንስ ለማድረግ ነው ብዙ ውሃውን ወደ ድርቁ ወቅት ዲስትሪቢዩት አድርጎ በዛ ጊዜ የሚመነጨው ኤሌክትሪክ ኃይል በክረምትም ከሚመነጨው ጋር የተመጣጠነ እንዲሆን ለማድረግ ኢትዮጵያ 595 ሜትሮች ከባህር ጠለል በላይ በሆነ ከፍታ ላይ የሚተኛ ውሃን የመሙላቱን ሂደት በመጪው ሐምሌ ትጀምራለች ተብሎ እንደሚጠበቅ በተነገረበት በዚህ መግለጫ ላይ ያልታሰበ ድርቅ ቢከሰት ኢትዮጵያ እቅዷንና የሌሎች ሀገራት ጥቅምን የምታጣጥምበት መላም ተወስተዋል። ዶክተር ስለሺ በቀለ በድጋሚ ሰፊው ጭቅጭቅ የነበረው ድርቅስ ቢከሰት በመሃል ነው። ድርቅ ቢከሰት በመሀል ትብብር ማድረግ ነው። እዚህ ላይ የተጠራቀመ ውሃ ይዞ እታች አትክልቶች የሚደርቁበት ምክንያት የለው። ስለዚህ እዚህ የተጠራቀመውን ውሃ የምንለቅበት ሜካኒዝም የእኛን ገድ መልሶ ወደታችን እንዳያወርድ ጥንቃቄ ማድረግ እነኚህን ደግሞ ለመወሰን ከድርቅ ትንተና አኳያ በትክክል ማስቀመጥ ነው። ይሄ ስንሰራ እንግዲህ ከሰላሳ ሰባት በታች ከመጣ ከአምስት ዘጠና አምስት በላይ ገብተናል። ከሰላሳ ሰባት በታች ከመጣ በዛ ዓመት የገባውን ያ ውሃ መጠን ሰላሳ ሰባት ላይ ከሆነ ሰላሳ ሰባቱም ውሃ መንጭቶ እንዲያልፍ ማድረግ ከፍታ መጨመሪያ ሳይሆን ከዛ የበለጠ ውሃ ደግሞ ሲሆን የበለጠ መያዝ በጋዜጣዊ መግለጫ ወቅት ከተነሱት አበይት ጥያቄዎች አንዱ ኢትዮጵያ ከግድቡ መቼ የኤሌክትሪክ ኃይል ማመንጨት ትጀምራለች፣ አጠቃላይ ግድቡን በውኃ ለመሙላት ምን ያክል ጊዜ ይፈጅባታል የሚል ነው። ለማመንጨት የሚወስደው ጊዜ ይታወቃል ወይ? በደንብ ይታወቃል። ማመንጨት የሚጀምረው የመጀመሪያ ዓመት ውሃ መያዝ በያዝን መጀመሪያ ዓመት። ይሄ ከግብጽ ጋር አያያዝም ከሱዳን ጋር አያያዝም። የእኛ የኮንስትራክሽን ፍጥነት ሁለተኛውንም አስራ አንዱንም ተርባይን ለመጨመር በሁለተኛው አመት ካለቀልን እንጨምራለን። ካላለቀ ደግሞ በሶስተኛው አመት ሊሆን ይችላል። የእኛ የሚያቀድ ነው። በሁለት ሺህ አስራ አምስት ወይም በሀያ ሁለት በፈረንጆች አቆጣጠር ሁሉም ስራ ያልቃል ነው። የመጀመሪያው ስራ በሀያ ሀያ መጨረሻ ላይ አልቆ በሀያ ሀያ አንድ መጀመሪያ ላይ ቴስቲንግ ሁሉ ያልቆ ማመንጨት ይጀምራለሁ። አጠቃላይ ሙሌት የምንለው እዛ ያልነው ስድስት አምስት ላይ በስንት አመት ታደርሱታላችሁ? በአጠቃላይ ሙሉ በሙሉ ለመሙላት አማካይ ስድስት እስከ ሰባት አመት ይፈጃል ማለት ነው። ከአራት እስከ ሰባት አመት አክሰለሬት ሲሆን አራት፣ ነገር ግን ኖርማል ፍሰት ከመጣ ኖርማል ሬንጅስ ከሆነ ስድስት እስከ ሰባት አመት ይፈጃል ማለት ነው። ሀገራቱ በአሁኑ ድርድር ከሞላ ጎደል ስምምነት ላይ መድረሳቸው ተሰምቷል። እንዲያ ከሆነ ነገሩ የቀረው ጉዳይ ምንድን ነው ብሎ መጠየቅ አይቀሬ ነው። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የግድቡ አሞላልና አለቃቀቅ ጋይድ ላይን ሆኖ የሚያገለግል እንደ መመሪያ ሆኖ የሚያገለግል ነገር ለማዘጋጀት የህግ ባለሙያዎች አስፈላጊ ኢንተርቬንሽን አስፈላጊ ነው ማለት ነው። አሁን ያለው እንግዲህ በቀጣይ ጃንዋሪ 28ን ስንገናኝ የህግ ባለሙያዎቹ ይህንን በቴክኒክ ደረጃ ስምምነት የተደረሰበትን ጉዳይ ወደ ህጋዊ የህግ ቅርጽ ይዞ ህጋዊ ስምምነት የሚካሄድበትን ሁኔታ የመፍጠር ነው። ይህ በእንዲህ እንዳለ ግብፅ በሰሞነኛው ድርድር ደስተኛ እንዳልሆነች የሚናገሩ መረጃዎች እየወጡ ናቸው። ማዳ ማስር የተባለ የግብፅ የዜና አውታር ዛሬ ባተመው ዘገባ ላይ ስማቸውን ያልገለጻቸውና በድርድሩ ከግብፅ ልዑካን መካከል አንዱ የሆኑ ባለሥልጣን ድርድሩን ክስረት ሲሉ መግለጻቸውን ጽፏል። አሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። ተከታዩ ዘገባ በደንቢዶሎ ዩኒቨርሲቲ የተቀሰቀሰውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ያሉ በታጣቂዎች መታገታቸው ከተነገረ በኋላ ቁጥራቸው የበዛው ተማሪዎች መለቀቃቸው በመንግስት በኩል ቢገለጽም እስካሁን ከቤተሰቦቻቸው ባለመገናኘታቸው ብሪንግ ባክ አውር ስቱደንትስ የተሰኘ የትዊተር ዘመቻ በመካሄድ ላይ ይገኛል። አንድ ወር ተኩል በፊት በኦሮሚያ ክልል ደንቢ ዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ መጡበት የትውልድ አካባቢያቸው አማራ ክልል ለመመለስ በማምራት ላይ ያሉ በደንቢ ዶሎ ና በጋምቤላ መካከል በሚገኝ ጫካ ውስጥ 17 ተማሪዎች በታጣቂዎች መታገታቸውን ባላመልጥ ኖሮ 18ኛዋ እኔ ሆን ነበር ያለችና የአንደኛ ዓመት የዩኒቨርሲቲው ተማሪ መሆኗን የምትናገረው አስምራ ሹምዬ ለአሜሪካ ድምጽ መናገሯ ይታወሳል። ከስድስት ቀናት በፊት በሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በበኩላቸው ደግሞ ከታገቱት ውስጥ ሀያ አንድ ተማሪዎች መለቀቃቸውንና አምስት የዩኒቨርሲቲው ተማሪዎችና አንድ ደግሞ የዘው አካባቢ ተማሪ በድምሩ ስድስት ተማሪዎች አሁንም መታገታቸውን መናገራቸው አይዘነጋም። ነገር ግን ከመንግስት በኩል ይህ መግለጫ ከተሰጠ በኋላ ተማሪዎቹን በተመለከተ ምላሽ የሚሰጥ አካል አልተገኘም። የአሜሪካ ድምጽ በዚህ ጉዳይ ላይ ምላሽ ለማግኘት ለተከታታይ ስድስት ቀናት ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ብንደውልም ስልካቸውን ስለማያነሱ ምላሻቸውን ልናገኝ አልቻልንም። በሌላ በኩል ከቀናት በፊት ምላሽ የሰጡን የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከእገታው የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን ገልጸው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ማለታቸው ይታወሳል። እገታው የተፈጸመውም የኦነግ ሸኔ ተብለው በሚጠሩ ታጣቂዎች መሆኑን ተናግረዋል። ነገር ግን ከዚሁ መግለጫ በኋላ ተማሪዎቹን በተመለከተ ሌላ ምላሽ ለማግኘት ሞክረን ስልካቸው ስላልሰራልን ልናገኛቸው አልቻልንም። በሌላ በኩል ደግሞ በወለጋ ጫካ ውስጥ እንደሚገኝ የሚናገረውና የኦሮሞ ነጻነት ጦርን እንደሚመራ የገለጸው ኩምሳ ድሪባ ወይም ጃልመሮ ድሪባ ኩማ ወይም ጃል መሮ ለቢቢሲ የአማርኛው ዝግጅት ክፍል ስለ ሁኔታው ተጠይቆ ድርጊቱ የመንግስት ስራ እንጂ እነሱ ያገቱት አንድም ተማሪ እንደሌለ ገልጿል። በዛሬ ሁለት የማህበራዊ ሚዲያ አንዱ አካል በሆነው በትዊተር ገጽ ላይ የታገቱት ተማሪዎች እህቶ ቢሆኑስ፣ ተማሪዎቹን መልሱልን ፍትህ ለአማራ ተማሪዎች በታጣቂዎች ጫካ ውስጥ የታገቱት ሴቶች እህትሽ ወይም ወንድምህ ቢሆን እንቅልፍ ይወስድሃል፣ ይወስድሻል የሚሉና የኢትዮጵያ መንግስት መፍትሄ የሚጠይቁ የትዊተር ዘመቻዎች ሲደረጉ ውለዋል። የትዊተር ዘመቻዎቹ በቀጥታ ሀሽታግን በመጠቀምም የጠቅላይ ሚኒስትር አብይ አህመድ እና የፕሬዚዳንት ሳህለ ወርቅ ዘውዴን የትዊተር ገጾችን ታግ ያደረጉ ወይም ያመላከቱ ናቸው። መንግስት በአስቸኳይ መፍትሄ ይስጥ የሚሉም ይገኙበታል። የአሜሪካ ድምፅ ከዚህ ቀደም ልጆቻቸው እንደታገቱባቸው የሚገልጹ ስድስት ወላጆችን ያነጋገርን ሲሆን በድጋሚ በዛሬው ዕለት የሰሙት አዲስ መረጃ እንዳላቸው የተወሰኑትን ጠይቀን ነበር። ስማቸው እንዳይጠቀስ ስለጠየቁን አቆይተነዋል። ከአዲስ ነገር የሰማነው ነገር የለም። ከቅዳሜ ወዲያ ቅዳሜ ረሳ ያው ሰምተን ነበር። እውነቱንም አስተዲሁንም በእኛ ግንኙነት የላቸው ዛሬ ልጆች ስም ሆነ በቃ ቦታ ውርስ መስ አመልክቼ ከመስሪያ ቤቱ ንበርች ኋላፊ ድሮች እመስልሻለሁኝ ከዚያ ወደዚህ ለውጥም አላገኘንም። በየመስሪያ ቤቱ ምን ገባ ለውጥም አላገኘንም። ልጆች እና እንደተያዙ ናቸው እስከዛሬ ድረስ ይሞቱም ይኑርም አናውቅም። በቃ እና እስከዛሬ ድረስ ለውጥም አላገኘንም። ቅዳሜ ሰማካ ያው በቴሌቪዥን ጣቢያ ተላልፎ ነበር ተፈቱ ተብሎ እና ልጆች እስከዛሬ ድረስ በስልክም አንገናኝም። አንድ ያው ባይንም አላየናቸው በስልክም አልተገናኘ ናቸው ወሬ ይሁንም እውነት ይሁንም አናውቅም። እንዳማ መንግስት አለ መስሎ ነበር ሰደ ናቸው አስራ አራት አመት አስተምሬ በአስራ አምስተኛ አመት ይሄ አይነት መጣ። ሰማይ በምድር በአካሽን ያስፈቱልን። ስለዚህ ያር ነው የምንለው። ምንም ነገር የለም መንግስት ካለ ሚዲያ ላይ

ወደ ተከታዩ ዘገባ እንለፍ። የሰላም ሚኒስቴር ስርዓት ወጣቶችን በብሔራዊ በጎፈቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ ጀምረዋል። መርሃ ግብሩ የሶስት ወር ስልጠና ና የአንድ አመት የአገልግሎት ጊዜን ያካተተ እንደሚሆን በመጀመሪያው ዙር አስር ሺህ ወጣቶችን ለማካተት ማቀዱን በሚኒስቴር መስሪያ ቤቱ ተጠሪ ተቋማት የስትራቴጂ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክተር ወይዘሮ አስማረዴ ገልጸዋል። የደንገረመው ዘገባላት የሰላም ሚኒስቴር በቀጣይ አስር አመት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት ፕሮግራም ምዝገባ እድሜያቸው ከ18 እስከ 35 ዓመት ለሚገኙ ወጣቶች መጀመሩን አሳውቋል። ወይዘሮ አስማረዲ የሰላም ና ተጠሪነት ተቋማት ማስተባበሪያ ጽፈት ቤት ዳይሬክተር ጀነራል ናቸው። መሳሪታችን ከተሰጡት ተልእኮች አንዱ የሀገሪ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛው እድሜ ክልል፣ የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን እኛው ዙር ግን ትኩረት ያደረግ ነው። በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከሴትና ሙያ ትምህርት ቤት ሊሆን ይችላል ተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ። በየቦታው የተለያየ ሀገር፣ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግ ነው እነዚህ ወጣቶችን ነው። እነዚህ ወጣቶች ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ። ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበጪ ሁኔታ አልተመቻቸም ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈትተው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው? አንደኛ ጊዜ ገደብ የለውም። እድሜያቸው ከአስራ ስምንት እስከ ሰላሳ አምስት ይሁን እንጂ በየትኛውም አመት የተመረቁ ወጣቶች ስለዚህ የተወሰነ ወደ አገልግሎት ከሚሄዳቸው በፊት ስልጠና መስጠትን ነው ያሰብነው። ስልጠናው የሚሆነው ለሶስት ወራት ነው። ለሶስት ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ሕዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያሰብነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎት የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው። ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል። ምዝገባ አሁን ለጊዜ ጀመር ነው። በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው። ምዝገባው የተጀመረው ከጥር አስራ አምስት ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስቴር መስሪያ ቤታችን ዌብሳይት ላይ ቀጥተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ። እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በአስራ አምስት ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ አስራ አምስት ቀናቶች ውስጥ ወደ ድልድል እና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች፣ ወጪዎች የሚሸፈኑት በመንግስት ነው። እኛ እንሸፍናለን ማለት ነው። ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ። በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጠዋትና ማታ የአካል ብቃት ስልጠና ፈተናዎች ይኖራሉ እንጂ፣ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚሰለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አሳስመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል። ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል? ስላነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል። ሲሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት፣ እንዴት ነው የሚያስተናግዱት፣ እንዴት ነው የወጣትን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ጭን እሳሪ እንዲቀበሏቸው እኛ የግንዛቤ ማስጠበጫ መድረኩን እንቀጥለዋለን። ፀጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥርት የሆነ ውይይቶችን እያደረግን ነው የቆየነው። ከዲዛይኑ ጀምሮ አሁን ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ፀጥታ መዋቅሩን ምዝገባው እንዲካሄድ የፈለግነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው የሰላምና ፀጥታ መዋቅሩ ማለት ነው። ይህንም ፕሮግራም በሰላም እንዲያስችሉት ማለት ነው። ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር አስር ሺህ ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየአመቱ ከሀምሳ ሺህ እስከ መቶ ሺህ የሚጠጉ ወጣቶች የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ አስራ ሁለት ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ወደ ዘጋቢዎች መስኮት እናልፋለን። የወልዲያ ከተማ የሙስሊም ማህበረሰብ ባለ ሀብቶች በ17 ሚሊዮን ብር ወጪ ለማህበረሰብ አገልግሎት የሚውሉ ግንባታዎችን ማካሄዳቸውን የወሎ ዘጋቢያችን መስፍን አድራጊ በተከታዩ ዘገባ አድርሶናል። የፕሮጀክቱ ምክትል ስራ አስኪያጅ አቶ አህመድ መሀመድ ለአሜሪካ ድምጽ ሬዲዮ እንዳስታወቁት የንግድ ተቋማቶች የተገነቡት በገበያቸው በከተማው የትምህርት አገልግሎት እየሰጠ ያለውን የወልዲያ ሰላም ትምህርት ቤት ወጪ ለመሸፈንና ለማጠናከር እንዲሁም ወላጆቻቸውን በሞት ያጡ ህጻናትን እያስተማሩ ለመደገፍ ነው። የትምህርት ቤቱ ገቢ ምንጭ ነው። ትምህርት ቤት ደግሞ የሚያስተናግደው ነጻ የትምህርት እድል በመክፈት መማር ማስተማሩን ከመንግስት አገዝ ትምህርት ተቋም ሆኖ እየሰራ ያለ ድርጅት ነው። ወላጆቻቸውን በሞት ያጡ ህጻናት አዳሪ ተማሪዎች ልብሶችን አቅፎ ከሰባ በላይ ያሉትን ልጆች እየሰጠ ነው ማለት የልብስ የምግብ ማንኛውም የማቴሪያል እና የህክምና ውጦችን በመሸፈን ስራ እየሰራ ነው ገቢው ዋናው እንግዲህ ታስቦ እየተሰራ ያለው ለዚህ ነው አጠቃላይ ወደ መቶ ሰላሳ አምስት ሰራተኞች በዚህ ገቢ ተጠቃሚዎች ናቸው በዚህ ፕሮጀክት ላይ የክርስቲያን ወንድሞቻችሁ ተሳትፎ በምን ይገለጻል በሀሳብም በጉልበትም በማቴሪያልም ድጋፍ ያበረከቱ ወንድሞቻችን አሉ በዚህም ዙሪያ ላይ ባስመረቅነው ፕሮግራማችን ላይ ህዝብ ቤተክርስቲያንችን ጥሪ በማድረግ እውቅና ሰጠናል። የአካባቢው ነዋሪዎች ግንባታው ከቁስነት ባለፈ መንፈሳዊ አንድነት የተንጸባረቀበት ለዘመናት በሙስሊሙና በክርስቲያኑ መካከል የዘለቀው አብሮነት የጠነከረበት ነው ሲሉ ይናገራሉ። የከተማዋ ነዋሪ አቶ ሲሳይ ተገኝ ለመልካም አላማ የተጀመረን ተግባር ማገዝ ክርስቲያናዊ ኃላፊነቴ ነው ማለታቸውም ለዚሁ ነበር። ይሄ ሙስሊሙ ህብረተሰብ ለገቢ ማስገኛ የሚሰራው ስራ ላይ አንደኛ የሚገኘው ገቢ ለትምህርት ቤት ለልጆች ማስተማሪያ አገልግሎት የሚውል ነው። ስለዚህ ህ ዜጎች ደግሞ ነገ ሀገራችንን ተረክበው ወደ ደህና ነገር እንዲያመጡ በስነ ምግባርም በትምህርትም ማንጸው እያስተማሩ ስለሆነ ሙስሊሙንም ህብረተሰብ መሽገብ ስላለብን እኛ የሎደር ማሽን እንደዚሁ በነጻ በመስጠት ሴሌክት ማቴሪያል ምርጥ አፈር ካለበት ቦታ በመኪና አጓጉዘን በማቅረብ ድጋፍ አድርገናል። ማድረግ ስለሚገባ ያደረግነው በማድረጋችንም ተደስተናል። የምስክር ወረቀትም ሰጥቶናል። ከቅርብ ጊዜያት ወዲህ እየተስተዋሉ ያሉትንና አብሮነትን የሚሸረሽሩ ግጭቶችን መከላከል የሚቻለው እንደ ቀድሞ በአንድ መቆም ሲቻል ነው ይላሉ። አቶ ሲሳይ ያሉትን ወጣቶች በጋራ የማወያየት በጋራ ወደ አንድነት እንዲመጡ የሙስሊም ህብረተሰቡንና የክርስትና ሃይማኖት ተከታዩ በጋራ ልማት ማልማት እንዳለበት ሀገራችን የጋራ መሆኗን እንዲያውቁ ለልጆቻችን ጠንክረን ካሁኑ ማስተማር ስለሚጠበቅብን የጋራ ኮሚቴ ማዋቅርን መስራት አለብን የሚል ነገር ተነጋግረናል። አርባ ስምንት ዘመናዊ ማረፊያ ቤቶችን ያካተተው የግንባታው ፕሮጀክት የአካባቢውን ገጽታ ከመገንባት ባለፈ በከተማ የተገነባው የመሐመድ ሁሴን አላሙዲን አለም አቀፍ ስቴዲየም አለም አቀፍ ሚናውን እንዲጫወት ያስችለዋል ነው የተባለው። የስቴዲየሙን ስፖርት ማዕከሉ ዋና ስራ አስኪያጅ አቶ ይመራ አበባው አስተያየት አላቸው። የሙሐመድ ሁሴን አሊ አላሙዲን ስታዲየም በዓለም አቀፍ ስቴዲየም ነው። እጅግ ዘመናዊ ነው። ጣራ ሁሉ የተገጠመለት ነው። በምሽት ማጫወት የሚያስችል ነው። የኢንተርናሽናል ስቴዲየም ከተመረቀ ሶስት አመታትን አስቆጥሯል። በእነዚህ ሶስት አመታት አንድም ኢንተርናሽናል ውድድሮችን አላስተናገደም። ከአየር መንገድ ጋርና መኝታ ማረፊያ ጋር ተያይዞ እድሉን አላገኝም። ነገር ግን አሁን በወልዲያ ከተማ አስተዳደር ከዚህ ኢንተርናሽናል ስቴዲየም ካለት በመቶ ሜትር ርቀት ላይ ሰላሳ ሁለት ችን ማስተናገድ የሚችል የመኝታ ክፍሎች አሉት። እንዲሁም በከተማው ሌሎች አስራ አራት የወልዲያ ዩኒቨርሲቲን ጨምሮ ማለት ነው። የወልዲያ ዩኒቨርሲቲ በአንድ ጊዜ መቶ ሰዎችን የማስተናገድ አቅም ያለው ገስታውስ አለ። አሁን ደግሞ በቅርቡ የሙስሊሙ ማህበረሰብ ወደ አርባ ስምንት የመኝታ ክፍሎች ያሉት ድርጅትን አስመርቋል። ለኢንተርናሽናል ስቴዲየሙ ትልቅ ፋይዳ ያለው መሆኑን ነው የምንረዳው። ስለዚህ እነዚህ እነዚህ ድርጅቶች መወልዲያ ከተማ መመረቃቸውና መምጣታቸው የሙሐመድ ሁሴን አሊ አላሙዲን ኢንተርናሽናል ስቴዲየም ኢንተርናሽናል ውድድሮች እድሉ ቢሰጠው ብሔራዊ ቡድኖችን የማስተናገድ አቅም እንዳለው መረዳት የሚቻልበት ነው። በአንድ ሺ ካሬ ሜትር ላይ ያረፈ መጋዘንን ጨምሮ ዘመናዊ ካፍቴሪያ፣ የሆቴልና የልብስ እጥበት አገልግሎት የሚሰጡ ማሽኖችን ያካተተው ፕሮጀክት በሚያስገንባው ገቢ አንድ መቶ ሰላሳ አምስት ሰዎች ይተዳደሩበታል፣ ወላጆቻቸውን ያጡ ህጻናት ይደገፉበታል። በቀጥታ ደግሞ ፕሮጀክቶቹ ከአንድ መቶ ለሚልቁ ሰዎች የስራ እድል ይፈጥራሉ ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢናቤ ዝግጅታችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በማቀናበር ደግሞ ኤልያስ ገብረየው አብሮን አምሽቷል። እናስዋን የስርጭት ምህንድስናውን በመምራት አብራን ነበረች። መልካም ምሽት። በነገው እና በቅዳሜና በእሁድ ከሳምንቱ በመራረጥናቸው ፕሮግራሞች እንገናኝ። በመደበኛው ፕሮግራማችን ግን ሰኞ ምሽት ነው የምንገናኘው። <music> v O A. So ein Rad